የዲደብልዩ ዜና። በመጀመሪያም ዋና ዋና ዜና። በኢትዮጵያ ትግራይ ክልል የእርዳታ ድርጅቶች ሰራተኞች ለአማጽያኑ ያደላሉ በማለት የኢትዮጵያ መንግስት ባለሥልጣናት የሚያቀርቡትን ክስ በተባበሩት መንግስታት ድርጅት የሰብአዊና የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ አደገኛ ሲሉ ነቀፉ። የትግራይ ግጭት ወደ አፋር ክልል በመስፋፋቱ የሰብአዊ ሁኔታው ማሽቆልቆሉን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና አስቸኳይ እርዳታ ማስተባበሪያ ቢሮ አስታወቀ። በጅቡቲ በአፋሮች እና በሶማሌዎች መካከል በተቀሰቀሰ ግጭት በትንሹ ሶስት ሰዎች መገደላቸውን የአገሪቱ አቃቤ ህግ አስታወቁ። ግጭቱ የተቀሰቀሰው ከትናንት በስቲያ እሁድ በዋና ከተማዋ ጅቡቲ የተለያዩ ክፍሎች በአፋሮች እና በሶማሌ የኢሳ ጎሳ አባላት መካከል ነው። የጠቅላይ ሚኒስትር አብደላ ሐምዶ ካቢኔ ሱዳን የዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤትን እንድትቀላቀል ወሰነ። ደቡብ ሱዳን በመቶዎች የሚቆጠሩ የምክር ቤት አባላቷን ትናንት ሰኞ ቃለ መሐላ በማስፈጸም ስራ አስጀመረች። ዜናው በዝርዝር በኢትዮጵያ ትግራይ ክልል የእርዳታ ድርጅቶች ሰራተኞች ለአማጽያኑ ያደላሉ በማለት የኢትዮጵያ መንግስት ባለሥልጣናት የሚያቀርቡትን ክስ በተባበሩት መንግስታት ድርጅት የሰብአዊና የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ አደገኛ ሲሉ ነቀፉት። በኢትዮጵያ ጉብኝት በማድረግ ላይ የሚገኙት ግሪፊትስ በሰብአዊ እርዳታ ሰራተኞች ላይ የሚቀርቡ የጅምላ ክሶች መቆም አለባቸው ሲሉ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ ሬድዋን ሁሴን አንዳንድ የሰብአዊ እርዳታ አስተባባሪዎች ከእርዳታ አቅርቦት ጋር በማያያዝ ሌላኛውን ወገን በማስታጠቅ ቀውሱ እንዳይበርድ አፍራሽ ሚና ተጫወ ተገኝተዋል ሲሉ ባለፈው ሐምሌ 8 ቀን ወቅሰው ነበር። በህወሓትና በፌዴራል መንግስቱ መካከል በትግራይ ውጊያ ከተቀሰቀሰበት ካለፈው ጥቅምት ወር ወዲህ በክልሉ በርካታ የእርዳታ ሰራተኞች ተገለዋል። ማርቲን ግሪፊትስ ክሶቹ ፍትሐዊ አይደሉም፣ ጠቃሚም አይደሉም፣ በማስረጃ መደገፍ አለባቸው፣ አደገኛ ነው ሲሉ አስጠንቅቀዋል። ትግራይ ውስጥ ለችግር የተጋለጠው ህዝብ ለመርዳት የተባበሩት መንግስታት ድርጅት በየቀኑ 100 ተሽከርካሪዎች ትግራይ መድረስ አለባቸው የሚል እምነት አለው። ይህን ለማሳካት አሁን የጭነት ተሽከርካሪዎች በዝግታ የሚጓዙበትን ሁኔታ መቀየር አለብን ሲሉ ተናግረዋል። ከየብስ በተጨማሪ የተባበሩት መንግስታት ድርጅት ወደ መቀለና ከመቀለ የራሱን በረራዎች እንዲያደርግ እንዲፈቀድለትም ግሪፊትስ ጠይቀዋል። የትግራይ ግጭት ወደ አፋር ክልል በመስፋፋቱ የሰብአዊ ሁኔታው ማሽቆልቆሉን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና አስቸኳይ እርዳታ ማስተባበሪያ ቢሮ አስታወቀ። የአፋር ክልል ባለስልጣናት ለቢሮው እንደተናገሩት በግጭቱ ሳቢያ 70 ሺህ ገደማ ሰዎች ተፈናቅለዋል። በዚያው ክልል በአፋርና ሶማሌ ግጭት ሳቢያ 35 ሺህ ሰዎች ተመሳሳይ የመፈናቀል ዕጣ ገጥሟቸዋል። ከትግራይ ክልል በሚዋሰኑ አስር የአፋር ወረዳዎች ለሚገኙ 50 ሺህ ተፈናቃዮች የሚቀርበው our data. አነስተኛ መሆኑንም ማርቲን ግሪፊትስ የሚመሩት የሰብአዊ ጉዳዮችና አስቸኳይ እርዳታ ማስተባበሪያ ቢሮ ትናንት ባወጣው መግለጫ አስታውቋል። አፋር ክልል ከትግራይ በሚዋሰንባቸው አውሲ ኪልባቲና ፋንቲ የተባሉ አካባቢዎች የሚኖሩ አምስት መቶ ሺህ ሰዎች ውጊያው ከቀጠለ መፈናቀላቸው እንደማይቀር ይኸው ቢሮ አስጠንቅቋል። ባለፈው ሳምንት ወደ ኢትዮጵያ ያቀኑት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ ወደ ትግራይ አቅንተው በሐውዜንና በደቡብ ምስራ ምራቅ ትግራይ የሚገኙ ተፈናቃዮችን፣ የማህበረሰብ መሪዎችን፣ እንደዚሁም የሰብአዊ እርዳታ አቅራቢዎችን አነጋግረዋል። በአዲስ አበባም ከኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚልን ካሚል እንደዚሁም ከአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ተገናኝተው በሰብአዊ ሁኔታ ላይ ውይይት አድርገዋል። በግጭቱ ለተጎዱ ወገኖች እርዳታ ለማቅረብ ገንዘብ እንደሚያስፈልግ የገለጸው የማርቲን ግሪፊትስ ቢሮ የተፈናቃዮች ቁጥር ስለሚጨምር መዘጋጀት እንደሚያስፈልግም ጠቁሟል። የጠቅላይ ሚኒስትር አብደላ ሐምዶ ካቢኔ ሱዳን የዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤትን እንድትቀላቀል ወሰነ። ካቢኔው በዛሬው ዕለት የጅምላ ጭፍጨፋ፣ የጦር ወንጀል፣ በሰብአዊነት ላይ የሚፈጸሙ ወንጀሎችን የሚበይነውን የሮም ስምምነት ሱዳን ትቀላቀል የሚያደርጋትን የውሳኔ ሀሳብ በሙሉ ድምፅ ተቀብሎ ማጽደቁን ጠቅላይ ሚኒስትር አብድላ ሀምዶክ በትዊተር ገጻቸው ገልጸዋል። ውሳኔው በይፋ ተግባራዊ እንዲሆን የአገሪቱ ምክር ቤቶች በጋራ ማጽደቅ ይኖርባቸዋል። የጠቅላይ ሚኒስትሩ መንግስት የቀድሞው የሱዳን መሪ ኦማር አልበሺርን በዓለም አቀፉ ፍርድ ቤት ችሎት ፊት ይቀርቡ ዘንድ አሳልፎ እንዲሰጥ ጫና በርት ተፈቶበታል። አልበሽር በስልጣን ላይ ሳሉ ፈጽመዋቸዋል በተባሉ አምስት ወንጀሎች በዓለም አቀፉ ፍርድ ቤት ክስ ተመስርቶባቸዋል። ከሶስት ዓመታት በፊት ከስልጣን ወርደው በእስር ላይ የሚገኙት የቀድሞ የሱዳን ፕሬዝዳንት ሁለት ጊዜ በዚሁ ፍርድ ቤት የእስር ማዘዣ ተቆርጦባቸዋል። ይህ ዶይቼ ቬለ ነው። በጅቡቲ በአፋሮችና በሶማሌዎች መካከል በተቀሰቀሰ ግጭት በትንሹ ሶስት ሰዎች መገደላቸውን የአገሪቱ አቃቤ ሕግ አስታወቁ። ግጭቱ የተቀሰቀሰው ከትናንት በስቲያ እሁድ በዋና ከተማዋ ጅቡቲ የተለያዩ ክፍሎች ኢትዮጵያና ኤርትራን በሚያዋስነው የአገሪቱ ክፍል በሚገኙት አፋሮችና በሶማሌ የኢሳ ጎሳ አባላት መካከል ነው። የጅቡቲ አቃቤ ሕግ ለሚሴ መሐመድ ሰኢድ እጅግ በጣም ከባድ የወንጀል ድርጊቶች ነበሩ። የመኖሪያ ቤቶች ሆን ተብለው በእሳት ተቃጥለዋል ሲሉ ለአገሪቱ ሀገሪቱ ብሔራዊ የቴሌቪዥን ጣቢያ ተናግረዋል። ኃላፊዋ ስለ ግጭቱ መነሾ ግን ያሉት ነገር የለም። ሰላማዊ ሰዎች ያለ ምክንያት ጥቃት ተፈጽሞባቸዋል ያሉት አቃቤ ሕጓ ሶስት ሰዎች መሞታቸውንም ገልጸዋል። ሶስት ሰዎች የሞቱት በግጭቱ ወቅት ይሁን ፖሊስ ጣልቃ ከገባ በኋላ ግን የታወቀ ነገር የለም። የዓይን እማኞች ግጭቱ ዋራ ቢሌ በተባለው የከተማዋ ክፍል መቀስቀሱን ለፈረንሳይ ዜና አገልግሎት ተናግረዋል። የአካባቢው ነዋሪዎች በርካታ ሰዎች መገደላቸውን፣ የመኖሪያ ቤቶችን መቃጠላቸውን ይገልጻሉ። የአገሪቱ ፖሊስ ግጭት በበረታባቸው አካባቢዎች ከተሰማራ በኋላ ትናንት ሰኞ መረጋጋት ቢሰፍንም የኢንተርኔት ግልጋሎት መቋረጡን የፈረንሳይ ዜና አገልግሎት ዘግቧል። ግጭቱ ከዚህ ቀደም በሁለቱ ብሔሮች መካከል ከተቀሰቀሰው ሁሉ ከፍ ያለ እንደሆነ የተናገሩት የጅቡቲ የአገር ውስጥ ጉዳይ ሚኒስትር ሰኢድ ኖኅ ሐሰን በትዕግስት የማይታለፍ እንደሆነ ግን ተናግረዋል። ደቡብ ሱዳን በመቶዎች የሚቆጠሩ የምክር ቤት አባላቷን ትናንት ሰኞ ቃለ መሐላ በማስፈጸም ስራ አስጀመረች። ትናንት ቃለ መሐላ የፈጸሙት 588 የምክር ቤቱ አባላት ከገዢው ፓርቲና የፕሬዚዳንት ሳልቫኪር ሚያርዲትን መንግስት ይዋጉ ከነበሩ የቀድሞ አማጽያን የተውጣጡ ናቸው። የምክር ቤቱ መቋቋም ለአምስት ዓመታት የዘለቀውንና አራት መቶ ሺህ ገደማ የአገሪቱ ዜጎች አልቀውበታል የተባለውን የእርስ በእርስ ጦርነት ለማብቃት ከሶስት ዓመታት በፊት የተፈረመው የሰላም ስምምነት ዋነኛ ቅድመ ሁኔታ ነው። በሰላም ስምምነቱ እንደተካተቱ ሌሎች ቅድመ ሁኔታዎች ሁሉ የምክር ቤቱ ምስረታ እጅግ በመዘግየቱ በደቡብ ሱዳን መንግስትና በአማጽያኑ መካከል ጥርጣሬ በርትቶ ቆይቷል። ከምክር ቤቱ አባላት ስልሳ ሁለቱ አሁንም ከሳልቫኪር መንግስት ጋር በስልጣን ክፍፍል ጉዳይ ባላቸው ልዩነት ምክንያት በትናንትናው መርሃ ግብር ሳይታደሙ መቅረታቸውን የፈረንሳይ ዜና አገልግሎት ዘግቧል። ሳልቫኪር የሚመሩት የደቡብ ሱዳን ህዝቦች ነጻነት ንቅናቄ ምክትል ሊቀመንበር ግን መርሃ ግብሩ አንድነት የታየበት ነበር ሲሉ አሞግሰውታል። ፕሬዚዳንት ሳልቫኪር ግን ሳይታደሙ ቀርተዋል። ደቡብ ሱዳን ጦርነት፣ ረሃብ፣ ብርቱ ፖለቲካዊና ኢኮኖሚያዊ ቀውስ የሚያምሳት ሀገር ሆናለች። በ17 አገሮች ከጎርጎሮሳዊው 2018 እስከ 2020 ባሉ ዓመታት 2700 ጥቃቶች በጤና ክብካቤ ቡድኖች ላይ መፈጸማቸውን የዓለም ጤና ድርጅት አስታወቀ። ድርጅቱ ዛሬ ይፋ ባደረገው ሪፖርት ከጥቃቶቹ መካከል የተወሰኑት በቀጥታ በጤና ባለሙያዎች ላይ ያነጣጠሩ መሆናቸውን ገልጿል። ሌሎቹ የጤና ማዕከላት ባሉባቸው አካባቢዎች በተደረጉ ውጊያዎች የተፈጸሙ ናቸው። የዓለም ጤና ድርጅት በእነዚህ ጥቃቶች ከ700 በላይ የጤና ባለሙያዎች መገደላቸውን ከ2000 በላይ ደግሞ መቁሰላቸውን በዛሬው ሪፖርቱ ይፋ አድርጓል። በተያዘው ዓመት ደግሞ 588 ጥቃቶች የተፈጸሙ ሲሆን 114 ሰዎች ሞተዋል። የዓለም ጤና ድርጅት የመረጃ ቋት ኃላፊ አልታፍ ሙሳኒ እያንዳንዱ ጥቃት በራሱ ብዙ ነው ብለዋል። ጥቃቱ ከተፈጸመ በኋላ ባለሙያዎች በሚገጥማቸው የስነ ልቦና መረበሽ ወደ ሥራ ቦታቸው ስለማያቀኑ በርካታ ሕሙማን የሚያሻቸውን ግልጋሎት ሳያገኙ ይቀራሉ። በሪፖርቱ መሠረት ክሊኒኮች፣ የመድኃኒት መጋዘኖችና ማከፋፈያዎች ሰዎች አምቡላንሶችና ሰራተኞቻቸው ጭምር የጥቃቱ ኢላማ ሆነዋል። በማዕከላዊ አፍሪካ ሪፐብሊክ፣ ሞዛምቢክ፣ ሚያንማር፣ ናይጄሪያ፣ ፍልስጤም፣ ሶማሊያና የመን የተፈጸሙ ጥቃቶችን ዛሬ ይፋ የሆነው የዓለም ጤና ድርጅት ሪፖርት ሰንዷል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በኢትዮጵያ ትግራይ ክልል የእርዳታ ድርጅቶች ሰራተኞች ለአማጽያኑ ያደላሉ በማለት የኢትዮጵያ መንግስት ባለስልጣናት የሚያቀርቡትን ክስ በተባበሩት መንግስታት ድርጅት የሰብአዊና የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ አደገኛ ሲሉ ነቀፉት። የትግራይ ግጭት ወደ አፋር ክልል በመስፋፋቱ የሰብአዊ ሁኔታው ማሽቀልቆሉን የተባበሩት መንግስታት ድርጅት አስታወቀ። በጅቡቲ በአፋሮችና በሶማሌዎች መካከል በተቀሰቀሰ ግጭት በትንሹ ሶስት ሰዎች መገደላቸውን የአገሪቱ አቃቢ ህግ አስታወቁ። የጠቅላይ ሚኒስትር አብደላ ሐምዶ ካቢኔ የሱዳን የዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤትን እንድትቀላቀል ወሰነ። ደቡብ ሱዳን በመቶዎች የሚቆጠሩ የምክር ቤት አባላቷን ትናንት ሰኞ ቃለ መሐላ በማስፈጸም ስራ አስጀመረች። ዜናው በዚሁ አበቃ። ጤና ይስጥልኝ።